Pagarinia report. ሰላም ጤና ይስጥልን፣ የተከበራችሁ አድማጮቻችን እንደምንሰነበታችሁ፣ እነሆ ሳምንታችን ደርሶ ዳግም ተገናኘን። በኢትዮጵያን የዘመን አቆጣጠር መሰረት መስከረም ከጠባና የእንቁጣጣሽ በዓልን ካከበርን ሁለተኛ ሳምንት ተቆጠረ። እነሆ በኢትዮጵያ ዘመን አቆጣጠር መሰረት በአዲስ ዓመት ከሚከበረው ትልቁና ሁለተኛው በዓል መስቀል ወይም የደመራ በዓል ጋር ዳግም ተገናኝተናል። ለክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ፣ እያልን የዛሬው ልዩ ዝግጅታችን በመስቀል ደመራ በዓል ላይ ትኩረት የሚያደርግ ይሆናል። አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ። ሀገርኛ ሪፖርት። የመስቀል በዓል በተለያዩ የሀገሪቱ ክፍሎች በገጠርም፣ በከተማም፣ በደብርም በገዳምም እንደ ህብረተሰቡ ባህልና ልማድ በታላቅ አክብሮት በየዓመቱ የሚከበር በዓል ነው። የኢትዮጵያውያን የመስቀል በዓል አከባበር ከተቀረው የዓለም ክፍል የተለየ በመሆኑ ወቅቱም ክረምት አልፎ የበጋ ወቅት የሚጀመርበትና ጋራው ሸንተረሩ በአደይ አበባ የሚያሸበርቅበት በመሆኑ ቱሪስቶችን ወደ ኢትዮጵያ ከሚስቡ ክብረ በዓላት መካከል ዋነኛው ተደርጎ ይታሰባል። ከደመራውና ሌሎች ጉዳዮች በተለየም ደግሞ መስከረም አስራ ሰባት ቀን ጎ ሳይቀድ ሰው ሁሉ ችቦውን አብርቶ ከየቤቱ ሆያ ሆዬ እያለ ደመራው ወደ ተደመረበት አካባቢ የሚያመራው የህብረተሰብ ክፍል የራሱ የሆነ ዜማዎችና የጨዋታ ደንቦች አሉት። በነገራችን ላይ መስከረም 16ና መስከረም 17 ቀን በመሆን ደመራው የሚደመረበት አበይ ምክንያት ነገስታቶች ለራሳቸው እንዲመቻቸው ሲሉ ያበጇቸው ቀናቶች ናቸው ተብሎ ገመታል በዚህም ነው ግማሹ የህብረተሰብ ክፍል መስከረም 16 ግማሹ የህብረተሰብ ክፍል ደግሞ መስከረም 17 ቀን ደመራውን የሚደምረው እስኪ የመስከረም 17 ቀን የደመራ በዓልን አከባበር የተመለከተ ጥቂት ባህላዊ መረጃዎችን እናቀብላችሁ መስከረም 17 ቀን ጎሳ ይቀድ ሰው ሁሉ ችቦን አብርቶ ከየቤቱ ሆያ ሆዬ እያለ ደመራ ወደ ተደምረበት አካባቢ ያምራል ከዚያ በፊት ግን በሁሉም ቤት አባወራው ችቦን ከለኮሰ በኋላ የቤቱን ምሶሶ፣ ማጀቱን፣ ጎተራውን፣ የከብቶችን በረትና የበጎች ጋጥን በችቦ ብርሃን እየተረኮሰ አረሬ፣ አረሬ መስቀል በራ ዛሬ፣ በሸዋ በትግሬ በጎንደር ያለ ጠላት እንዲህ ይተርኮስ፣ በጎጃም በወሎ ያለ ጠላት እንዲህ ይተርኮስ፣ የበሬ ጫንቃ የሚመቀኝ ይጥፋ፣ አንድሮ ጉባ፣ አንድሮ ጉባ፣ ጠላት እንደዚህ ይወጋ አረሬ አረሬ መስቀል በራ ዛሬ፣ የጎመን ቶፋ ውጣ፣ የገንፎ ቶፋ ግባ፣ ትኋን ውጣ፣ ቁንጫ ግባ፣ በብርሃን ገዳይ፣ በመስቀል ገዳይ እያለ ሁሉንም አካባቢ ካዳረሰ በኋላ ችቦን ከግቢው መካከል ያስቀምጣል። በዚህ ጊዜ ሚስትና ልጆች ችቦን ከዓመት ዓመት ያድርሰን እያሉ ሦስት ጊዜ ይሻገሩታል። በመቀጠልም ሌላ አዲስ ችቦ አብርተው ባባወራው መሪነት ወደ ደመራው ቦታ ያመራሉ። የመንደሩ ሰው ሁሉ ከደመራው ቦታ እንደደረሰ ካህን ካለ በካህኑ ካልሆነም በሀገር ሽማግሌዎች መሪነት ጸሎት ይደርሳል። በማያያዝም አሁንም ካህናት ወይም ሽማግሌዎች ደመራውን ሶስቴ ዞረው ከባረኩት በኋላ ይለኩሱታል። በመጨረሻም ሁሉም ደመራውን እየዞሩ እዮሃ አበባዬ፣ እዮሃ አበባዬ፣ መስከረም ጠባዬ አትኩራ ገብስ ጎመን ባወጣው ነፍስ እያሉ ይጨፍራሉ። ደመራው ተቀጣጥሎ ሲያበቃ ሰው ከአመዱ እየቆነጠረ ለበረከት ግንባሩ ላይ የመስቀል ምልክት ቅርጽ ይሰራል። ልክ መስከረም 16 ቀን እንደሚከበረው ማለት ነው። በዋግምራ ደግሞ በደመራው ረመጥ ላይ እሬት ከጠበሱ በኋላ በባዶ እግራቸው እንደሚረግጡት ይነገራል። በትግራይ በእሬቱ ፈንታ ረመጡ ላይ አሽክት በማድረግ በባዶ እግራቸው ይረግጡታል። በሁለቱም አካባቢዎች ሰዎች ይህንን የሚያደርጉት ለቁርጥማት በሽታ መድኃኒት ይሆናል የሚል ስላላቸው ነው። ከመስቀል ጋር በተያያዘ በዋግ ሕምራ የሚከናወኑ ሌሎች ባህላዊ ድርጊቶችም አሉ። ጥንቅሽ በይፋ መብላት የሚጀመረውና የሚቀመሰው በመስቀል በዓል ነው። የበቆሎ እሸት ከቅዱስ ዮሐንስ በኋላ የሚበላ ቢሆንም የማሽላ እሸት ግን ጥቅምት ሳይገባ አይቀመስም። ታዲያ አዲስ ጎጆ ወጪ ዋግ ሕምራዎች በእሸት ፈንታ አንዳንድ ሸክም ጥንቅሽ ለወላጆቻቸውም ሆነ ለጎረቤቶቻቸው የሚያድሉት በመስቀል ዕለት ነው። ጥንቅሽ ተሸክሞ ከሄዱ በኋላ መርቁን ይላሉ። በዚህ ጊዜም መጠነኛ ድግስ ይደረጋል። ጠላውን በማንቆርቆሪያ ይዘው ለታዳሚው የሚያድሉት የሙሽሪት ወይም የሙሽራው እናት ናቸው። ጠላው ሲታደልም የመጀመሪያው ለአባት ቀጥሎም ለመራቂው ሽማግሌ ይሰጣል። ድግሱ ወደ ተዘጋጀበት ቤት ሲገባም የራሱ የሆነ የአገባብ ስርዓት አለው። ይኸውም በመጀመሪያ ጎረቤት ቀጥሎ አባትና እናት፣ ቀጥሎ አክስት፣ አጎት እያለ ይቀጥላል። ተበልቶ ተጠጥቶ ካበቃ በኋላ መራቂ ሽማግሌዎች ይመርቃሉ። በመቀጠልም ሁሉም ኑሯችሁ እሸት ይሁን እያሉ ይመርቋቸዋል። ሽናሻዎች ደግሞ በመስቀል በዓል ብቻ የሚጫወቱበት ፌራ የሚባል ከቀርከሃ የተሰራ የሙዚቃ መሳሪያ አላቸው። ሽናሻዎች በዓመት አንዴ ለበዓሉ ክብር ብለው የሚጠቀሙበትን ፌራ ከተሰቀለበት እንዳወረዱት አገልግሎት ላይ ከመዋላቸው በፊት በጠላ ያጥቡታል። በዓለ መስቀል ሃይማኖታዊ መሆኑ ቢታወቅም የተለያዩ የሀገራችን ብሔር ብሔረሰቦች በዓሉን በየራሳቸው ባህል ትውፊትና እምነት እያጀቡ ነው የሚያከብሩት። በሰሜኑ የሀገራችን ክፍል መንፈሳዊ ይዘቱ የገዘፈ ነው። በአንጻሩ በደቡብ ኢትዮጵያ ደግሞ መስቀል ከመንፈሳዊ ይዘቱ የበለጠ ባህላዊነቱ ጎልቶ ይታያል። ለምሳሌ በጋሞና ጉራጌ ብሔረሰቦች ዘንድ የመስቀል በዓል በናፍቆትና በጉጉት የሚጠበቅ ዓመቱን በሙሉ በስራና በተለያየ ምክንያት ተራርቀው የነበሩ ቤተሰቦች የሚገናኙበት ጥላቻና መቃቃር በፍቅርና በርቅ የሚተካበት የደስታ በዓለም ጭምር ነው ሌላው ቀርቶ በጋሞ ብሔረሰብ ዘንድ በመስቀል ዋዜማ አካባቢ ለቅሶ እንኳን ቢያጋጥም አይለቀስም በዕለቱ ከሞተም በሌሊት ወስደው ይቀብሩታል እንጂ ቀን ላይ ለቅሶ አይቀመጡም። በአካባቢው መስቀል እንደ አዲስ ዓመት መጀመሪያ ተደርጎ ስለሚወሰድም ሰው ሁሉ ዓመቱን በሰላምና በደስታ ማሳለፍ እንዲችል በሚል ከዚያ በፊት የተጣላ ቢኖር እንዲታረቅ ይደረጋል። ከሁሉ የሚገርመው በመስቀል ዕለት ለዕርቅ እምቢ የሚል ሰው አለመኖሩ ነው። በጋሞ ብሔረሰብ ዘንድ በመስቀል ጊዜ ዕርድ ማረድና አዲስ ልብስ መልበስም ግድ ነው። ጋሞች ዘንድ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ተረት ትርጉም የለውም። ባይሆን ለመስቀል ያልሆነ ቀሚስ ይበጣጠስ ቢባል አባባሉ ሚዛን ሊደፋ ይችላል። የመስከረም ታሪክ እጅግ ሰፊ ነው። መስከረም ለሰው ብቻ ሳይሆን ለእንስሳቱም የነፃነት የፍቅርና የደስታ ወር ነው ማለት ይቻላል። ከረዥሙና አድካሚው የክረምት እርሻ ተላቆ እንዳሻው በልቶና ጠጥቶ ጊደር ፍለጋ እያገሳ የሚንጎማለለው ወይፈንና ከጭነት ስራ ተላቆ እንዳሻው ሲራገጥ የሚውለው አለሌ አህያን ጨምሮ ለአብዛኞቹ የቤትና የዱር እንስሳት መስከረም የጫጉላ ጊዜያቸው ነው። ራሱን ከኃይለኛው የክረምት ጎርፍ ለመከላከል በየዓለቱ ስር ተደብቆ የከረመውም አሳ በነፃነት መንፈስ በጠራ ውሃ መርመስመስ የሚጀምረው ከእንቁጣጣሽ ማግስት ጀምሮ ነው። ሌላው ቢቀር እባብ ከሁለት ወራት የክረምት እስር ተፈቶ ያረጀ ቆዳውን ባዲስ ለውጦ እንደ ልቡ መምዘግዘግ የሚጀምረው በመስከረም ወር ነው። በራሪዋ ጭልፊትም እንደዚሁ ወርሃ መስከረም ድግሷ ነው። ጃርት ሌሊት ሌሊት ተደብቆ ዱባ በመገማመጥ ጦጣ በቆሎ በመሸልቀቅ ዝንጀሮ ስንዴና ባቄላን በመስረቅ አምሮታቸውን ከመወጣት አልፈው ቁንጣን እስኪይዛቸው መመገብ የሚጀምሩት በመስከረም ወር ነው። የንብ ነገርማ ምኑ ይነገራል! ሥራ ፈቷ ቢራቢሮን ብትሆን ከኒያ ወዲያ ቆንጆ ላሳር በሚል ስሜት አበባን ስታጅቡላ የሚመሽላት በመስከረም ነው። ችግሩ መስከረም ጥሩ ጥሩን ብቻ ሳይሆን አልፎ አልፎ መጥፎውን ማዝሎ ይመጣል። የወባት ኝና ዝም ብገን ነው የሚነክሱትና ሰውን ክፉኛ የሚጎዱትም በዚሁ በመስከረም ወር ነው። ብቻ የመስከረም ውስጡ የንጉስ ፍርዱ አይታወቅም እንደሚባለው የመስከረም ነገር በቀላሉ ተዘርዝሮ የሚያልቅ አይደለም ይባላል። እኛም ወርሃ መስከረም ላይ ከገባ ጀምሮ ለሁለተኛ ጊዜ ያቀረብንላችሁ አውድ አመትን እና ዘመን መለወጫን የተመለከቱ ልዩ ዝግጅቶቻችን ይህንን ይመስላሉ። አብራችሁን ስለቆያችሁ እናመሰግናለን። በፍቃዱ አባይ ነኝ ለኤስቢኤስ ሬዲዮ ከአዲስ አበባ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።